የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ በምህፃሩ ኦቻ ሰሞኑን ባወጣው ዘገባ እንዳመለከተው በጎርጎረሳውያኑ ሚያዚያ 13 ቀን 2018 በምዕራብ ጌዲዮና በጉጂ ዞን አዋሳኝ ቦታዎች በተቀሰቀሰ ግጭት ሳቢያ 200 ሺ ሰዎች መፈናቀላቸውን ገልጿል። በግጭቱ የሰው ሕይወት መጥፋቱንና ንብረት መውደሙን ያስታውሰው ድርጅቱ ከሁለቱም ዞኖች እኩል ቁጥር ያላቸው ሰዎች መፈናቀላቸውን አመልክቷል። ድርጅቱ የደቡብና የኦሮሚያ ክልል የአስተዳደር ኃላፊዎች በግጭቱ የተፈና የተፈናቀሉ ሰዎችን ወደ ቀያቸው ለመመለስ አደረጉት ባለው ጥረትም 46 ሺ ሰዎች ከምዕራብ ጉጅ ዞን 39 ሺ ሰዎች ደግሞ ከጌዲዮ ዞን ወደ ቀያቸው ተመልሰዋል። ቀሪዎቹን ተፈናቃዮች ለመመለስ ጥረት ቢደረግም አሁንም ድረስ በተፈናቃዮቹ ዘንድ ስጋት መኖሩን የድርጅቱ ዘገባ ያሳያል። እነዚህ ተፈናቃዮች እርዳታ የሚያሻቸው ቢሆንም በተገቢ ሁኔታ እርዳታ እያገኙ አለመሆናቸውን ነው ድርጅቱ ያመለክተው። በምዕራብ ጉጅዙን ቀርጫ ወረዳ ከአስር ቤተሰቦቻቸው ጋር ተፈናቅለው በዲላ ከተማ የሚገኙት የአቶ በየነ ዶሪ ገለጻ የድርጅቱን ዘገባ የሚያጠናክር ይመስላል። እሳቸው እንደሚሉት አብዛኛው ተፈናቃይ ወደ ቀይው ለመመለስ ስጋት አለው። አሁ የተፈናቀለ እስካሁን ድረስ ወደ መኖሪያ ቤቱም አልተመለሰም። የተወሰነ ሰው ሲመለስም ከፍተኛ ችግር እየተፈጠረ በዛ አካባቢ ሌሊት ሌሊት እንግዲህ የተወሰኑ ኃይሎች ተደራጅተው ጊዜያዊ መጠለያ የሰሩትን የማፍረስ ሁኔታ አሉ። አንዳንድ ብቻ ያሉትን ሰዎች የማሳደር ሁኔታ፣ የማስፈራራት የተወሰነ ሰው ቢመለስም በጣም ችግር እየፈጠሩ መጠለያ የሌላቸው ሰዎች የተወሰነ ፕላስቲክ ተሰጥቷቸዋል። ያም ፕላስቲክ እየቀደዱ ድንጋይ እየወረወሩ ነው የሚያድሩት። በግጭቱ የተፈናቀሉ በርካታ ሰዎች የዕለት ጉርስ በማጣት እየተንገላቱ ነው የሚሉት አቶ በየነ መንግስት አፋጣኝ መፍትሄ እንዲሰጣቸውም ይጠይቃሉ። አንድ ቤተሰብ ሰባት ሰባት ኪሎ መሰጠ። ከዛ ውጭ በቂ አልደረሳቸውም። ዝም ብሎ በየግለሰብ ተጠልለው ያሉትም በየሜዳ ነው ያሉት። ዱላ ዙሪያ ከተማ ወረዳ ላይ የሰፈሩ ሰዎች እጋ ቀፍ ገደድ ገደብ አ የአስፈላጊ እርዳታም አልተደረገላቸውም። ይህ በቂ መጠለያ አልተሰጣቸውም። አሁ እነዚህ የጠቃሽ ኳስኮ አካባቢዎች ያው የተመላቀለ ህዝብ ገብቶ አልተረጋጋም። ዝም ብሎ በየጫካው ነው በየሜዳው ነው ያለው። እንግዲህ በየዘመን ተጠቅሰው አንድ ቦታ መንግስት አስግሮ ሰላሙ እስከሚረጋጋ ድረስ አንድ ቦታ ማስፈር አስግሮ ቀለም መስጠት አለበት። ጠናቶቹ እንደጫቶቹ ሁሉ ሽማግሌው አረቡቱ ሁሉ በራብ እንትን እያሉ ነው። ብዙ በብዙ ሺ የሚቆጠር ያለ መጠለያ ነው ያለው። የተበዘበተወሰነ ሰባት ሰባት ኪሎ በቆሎ ተሰጠ። አሁን በቅድቡ ደግሞ ትንሽ ሩዝ ተሰጠ። ግማሹን ደረሰ፣ ግማሹ ሳይደርስ እስካሁን ነው ህዝቡ እየተሰቃዩ ያሉ። ድርጅቱ ባለፈው ሰኞ ባወጣው ሌላ ዘገባም በሶማሌ ክልል ሸበሌና ሊበን ዞኖች አንድ መቶ ስልሳ ሶስት ሺህ ሰዎች በጎርፍ መጠቃታቸውን ገልጾ ከእነዚህም ውስጥ ዘጠና ስምንት ሺህ ሰዎች ከቤት ንብረታቸው መፈናቀላቸውን ዘገባው አትቷል። እንደ ድርጅቱ ዘገባ ከሶማሌ ክልል በተጨማሪው በኦሮሚያ ክልል በአርሲ፣ በባሌ በቦረና በምዕራብ ና ምስራቅ ሀረርጌ እንዲሁም በጉጂ ዞኖች ተመሳሳይ ችግር ተከስቷል በርካታ ሰዎችም እርዳታ ፈላጊዎች ሆነዋል ከተጠቀሱት ችግሮች በተጨማሪ በሚያዚያ ወር በተደረገ ቅድመ ትንበያም የበልግ ዝናብ እጥረት በሀገሪቱ የተለያዩ ቦታዎች ሊከሰት እንደሚችል ና በዚህም ሳቢያ በአርብቶ አደሩ ና በአርሶ አደሩ የሰብል ምርቶች ላይ ተጽዕኖ ሊፈጥር ና ለተረጅነት ሊያጋልጥ እንደሚችል በቤተሰብ ደረጃ በተካሄደ የድህረ መኸር ግምገማ ጥናት ተመልክቷል። በኢትዮጵያ ከዚህ ቀደም በድርቅ ሳቢያ 8.5 ሚሊዮን ሰዎች ለተረጂነት የተጋለጡት ሲሆን በጎርጎረሳውያኑ 2017 አጋማሽ በኦሮሚያ ና ሶማሌ ክልል አዋሳኝ ቦታዎች በተከሰተ ግጭትም አንድ ሚሊዮን የሚደርሱ ሰዎች ከቤት ንብረታቸው ተፈናቅለው እንደሚገኙ ሲገለጽ መቆየቱ ይታወቃል። በአጠቃላይ ቁጥራቸው እየጨመረ የመጣውን የሰብአዊ እርዳታ ፈላጊዎች ለመደገፍ በመንግስት በኩል የሚደረገውን ጥረት በዘገባው ለማካተት የአደጋ ስጋት ስራ አመራር ኮሚሽን የሕዝብ ግንኙነት ኃላፊንና የጌዲዮ ዞን የኮሚኒኬሽን ጽህፈት ቤት ኃላፊን በስልክ ለማነጋገር ያደረግነው ጥረት አልተሳካም።